የምርጫ ተወዳዳሪዎች ምዝገባ ዛሬ ሲጠናቀቅ አንድ የመድረክ አመራር አባል ግንባሩ ወደ ምርጫ የሚገባው የኢትዮጵያን ሕዝብ ተማምኖ እንጂ የምርጫ ሜዳው ተስተካክሏል ብሎ እንዳልሆነ አሳሰቡ። አንዳንድ ፓርቲዎችም በምዝገባው ወቅት የተለያዩ ችግሮች እንደገጠሟቸውና መፍትሄም እንዳላገኙ ይናገራሉ። የምርጫ ቦርድ በበኩሉ አሉ የሚባሉ ጉድለቶችን ለማጣራት እየሰራ መሆኑን ይናገራል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኳል። የ2007 ዓ.ም የኢትዮጵያ አገር አቀፍ ምርጫ አንዱ ምዕራፍ በዛሬው ዕለት ይዘጋል። ይህም ተወዳዳሪ ፓርቲዎች ለክልል ምክር ቤቶችና ለፌዴራሉ መንግስት የህዝብ ተወካዮች ምክር ቤት እጩዎቻቸውን የሚያስመዘግቡበት ምዕራፍ ነው። ቪኦኤ የጥቂት ተወዳዳሪ ፓርቲዎችን አመራር አባላት ስለዚህ ምዕራፍና ስለ ሌሎች ተዛማጅ የምርጫ 2007 ክንውኖች በአካልም በስልክም አነጋግሮ ነበረ። በአካል ያናገራቸው የአራት ፓርቲዎች ግንባር ማለትም የአረና ትግራይ ለሉዓላዊነትና ለዴሞክራሲ፣ የኦሮሞ ፌዴራሊስት ኮንግሬስ፣ የሲዳማ አርነት ንቅናቄና የኢትዮጵያ ማኅበረ ዴሞክራሲ ደቡብ ኅብረት አንድነት ፓርቲ ግንባር ወይንም የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት ግንባር መድረክን ምክትል ሊቀመንበርና የውጭ ጉዳይ ኃላፊ ዶክተር መረራ ጉዲናን ነው። ዶክተር መረራ አበክረው የተናገሩት የምርጫው ሜዳ ዛሬም እንዳልተስተካከለና መድረክ ከጥቂት ዓመታት ጀምሮ ሲጠይቀው የቆየው ጥያቄ ዛሬም እንዳልተመለሰ ነው። ስለ ምርጫ ነፃና ፊታዊ መሆን የተጠየቅናቸው ጥያቄዎች አልተመለሱም። ስለዚህ አሁን ምርጫ ውስጥ እየገፋን ያለ ነው የኢትዮጵያ ህዝብ ተማምነን ምርጫን እንደ ትግል አንዱ የትግል መሳሪያችን አድርገን ከመቀጠል ውጭ የምርጫ ሜዳው አልተስተካከለም። ገዢው ፓርቲ አልደራደርም የሚለውን ገታራ አቋሙን ቀጥሎበታል። በእነዚህ አይነት ሁኔታ ነው ወደ ምርጫ የምንሄደው። መድረክ እጩዎቹን ለማስመዝገብ ብዙ ፈተናዎች እንዳጋጠሙት የሚያውሱት ዶክተር መረራ እስከ ዛሬ ሁለት ድረስ ለተወካዮች ምክር ቤት ወደ አራት መቶ የሚጠጉ እጩዎችን አስመዝግበዋል ይላሉ። ይህ ሂደት በሚከናወንበት ጊዜ ሁሉ በአራቱም የሀገሪቱ ማዕዘናት መድረክ እጩዎቹን ለማስመዝገብ ጥረት ሲያደርግ ከፓርቲያቸው የተወከላችሁበት ማስረጃ አምጡ ከሚለው ሰበብ ጀምሮ በእጩዎቹ ላይ የድብደባና የእስር በደል እንደተፈጸመባቸው ቦታ፣ ጊዜና የእጩዎችን ስም እየጠቀሱ ይናገራሉ። በእጩዎቹ ላይ ደርሷል ካሉት በይበልጥ ያስገረማቸው ግን አባሎቻቸው በደቡብ ኦሮሚያ በቦረና ዞን ለመምረጥ ያላቸውን መብት በመጠቀም ሄደው አጋጥሟቸዋል ያሉት ነው። መልካ ሶዳ የሚባል ላይ ተመራጮች በዝርዝር ሀምሳ ሰባት ሰዎች የአካባቢው ጣቢያ አልመዘገቢዋቸው ስላለ ለወረዳ ምርጫ ቦርድ አቤት ብሎ ይሄ ወረዳ ምርጫ ቦርድ ኃላፊ የሚባለው ማረጋግጦ በትክክል መከልከላቸውን አረጋግጦ ከዛ በኋላ የሕገ መንግስታዊ መብታቸውን መከልከል ነው ብሎ ፖሊስ እንዲያጣራ በአርቢጃ እንዲወዝ ለፖሊስ የጻፈውን ደብዳቤ ግልባጩ ለእኛ ደርሰዋል። ለዞኑ ምርጫ ኋላ ጽፈት ቤት ደርሰዋል። ለኢትዮጵያ ብሔራዊ ምርጫ ቦርድም ደርሰዋል። ይህን ጉዳይ በተመለከተ ቪኦኤ ለብሔራዊ ምርጫ ቦርድ ዋና ጸሐፊ እና የጽፈት ቤቱ ዋና ኃላፊ ለአቶ ነጋዱ ፊዛ ጥያቄ አቅርቦ ነበረ። አቶ ነጋ እንዳሉት ጉዳዩን በዝርዝር ለማጣራት ቦርዱ እየሰራ ነው። አሁን ግን ተጨባጭ የሆነ ማስረጃ በእጃቸው ስለሌለ ምንም ሊናገሩ እንደማይችሉ አስረድተዋል። በሌላ በኩል ደግሞ የመላው ኢትዮጵያ አንድነት ድርጅትና አንድነት ለዲሞክራሲና ለፍትህ ፓርቲ በውስጣቸው በነበረው ችግር ምክንያት ወደ ምርጫ ማተኮር ተስኗቸው እንደነበረ ይገልጻሉ። ስለሆነም ቦርዱ እጩዎቻቸውን የሚያስመዝግቡበት በቂ ጊዜ እንዲያገኙ ቀኑን እንዲያራዝምላቸው ጥያቄ አቅርበው ነበር። ቦርዱ ለዚህ ጥያቄያቸው ይፋ መልስ እስከ ዛሬ ዕለት አልሰጠም። የአንድነት ለዴሞክራሲና ለፍትህ ፓርቲ አዲሱ ሊቀመንበር አቶ ትዕግስቱ አወሉ ዛሬ ለቪኦኤ በስልክ እንደገለጹት ደግሞ በፓርቲያቸው ውስጥ የተከሰተው ችግር የተወሰነ ተጽዕኖ ቢያሳድርም እስከ ዛሬ ዕለት ድረስ ወደ 200 የሚጠገው ጩዎችን በክልሎች እንዳስመዘገበ ገልጸዋል። በምዝገባ ወቅት የተከሰቱ ችግሮችንም ከምርጫ አስፈጻሚዎች ጋር በመወያየት እንደተፈቱም ተናግረዋል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ስለሽፈይሳ በበኩላቸው በስልክ ለቪኦኤ እንዳስረዱት ፓርቲው ለተወካዮች ምክር ቤት አራት መቶ እጩዎች ለማስመዝገብ አቅዶ እስከዛሬ ድረስ ወደ ሶስት መቶ አርባ አምስት እጩዎች አስመዝግበዋል። ለክልል ምክር ቤቶች ደግሞ እስከ ሰባት መቶ እጩዎች እንዳስመዘገበ ተናግረዋል። አብዛኞቹ ተወዳዳሪ ፓርቲዎች በዚህ የእጩዎችና የመራጮች ምዝገባ ወቅት ችግሮች እንዳሉ ቢናገሩም መራጮች በነቂስ ወጥተው የምርጫ ካርድ እንዲወስዱ ይማጸናሉ። ምርጫ ቦርድም መራጩ ሕዝብ ካርዱን እየወሰደ የዜግነት መብቱን ተግባራዊ እንዲያደርግ በተለያዩ ማስታወቂያዎች ይወተውታል። የመድረኩ ዶክተር መረራ ጉዲናም አጥብቀው አደራ ያሉት ይህንኑ ነው። ደጋግም የሚለው ሕዝቡ አንድ በነቂስ ወጥቶ እንዲመዘገብ። አንድ አስር ቀን አካባቢ ዘጠነኛ አካባቢ ነው የሚቀረው በነዚህ በቀሩት እየተከለከሉ የግድ በር ከፍቶ ገፍቶ እንዲመዘገቡ ደጋግሜ ያደራላል። ህዝብ ካልተመዘገበ ለመብቱ ደግሞ ለመቆም ካልተዘጋጀ አስቸጋሪ ነው። ስለዚህ ኢትዮጵያውያን በያሉበት ሁሉም አካባቢዎች፣ ሁሉም ዞኖች በያሉበት የተከለከሉም እንደገና ተመልሶ መዝግቡን መብታለን መብታችን አትቀሙ ብሎ እንዲመዘገቡ አደራላለሁ። በምርጫ ቀንም ለድምፁ ዘብ እንዲቆም ድምፁን ለማስከበር ድምፃችንን ቁጠሩልን አንድ ድምፅ ዋጋ አላት። መፈክራችሁም ደግሞ እነዛ ነው የሚለው በየቦታ የተለጠፈው እነዛ ይላል። አንድ ድምፅ ዋጋ አላት ነው የሚለው ያንን ዋጋ እኛ ምናቃለን። እና ለነፃነታችን ለክብራችን፣ ለመብታችን ድምፅ ተትዳል በስነስራ ቁጠሩና ንገሩ ብሎ ህዝቡ ድምፁ ዘብ እንዲቆም እንፈልጋለን። በሚቀጥሉት ቀናት የፓርቲዎቹን የጩ ብዛትና ምርጫ ቦርድም አሉ በሚባሉ ችግሮች ዙሪያ ምን መፍትሄ እንደሰጠ የተጠቃለለ ዘገባ ለማቅረብ ሙከራ እናደርጋለን። መለስካቸው ካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ